ማንተጋፍቶት ትናንት የጀርመን ቡድን ሊያሸንፍ እንደሚችል በሰፊው ሲነገር ነበረ። ሆኖም የትናንቱ የጀርመንና የፈረንሳይ ጨዋታ በጀርመን ሽንፈት ተጠናቋል። የጀርመን ቡድን ትናንት ለምንድነው ያልተሳካለት ትላለ? አዎ ሂሮት ትላንት፣ ብዙዎች በጣም ጠብቀው ነበር ጀርመን ያሸንፋል ብሎ በተለይ ጀርመኖች የተሸነፈበት ምክንያትን የሚመስለኝ የጀርመን ቡድን ዋናዎቹ ተጫዋቾች ብሳሚ ካዲራ፣ ማትስ ሁመልስ ተከላካዩ እና ዋናው አጥቂያቸው የሚባለው ማሪዮ ጎሜዝ መሰለፍ አለመቻላቸው አንድ ቡድኑ ላይ ተጽዕኖ ፈጥሯል። ሁለተኛ ነገር ደግሞ ተከላካዩ ሳስቶ ነበር። ወደ በኋላ የራሱ ጄሮም ቦቴንግ ተጎድቶ ሲወጣ በአጠቃላይ የተከላካይ ክፍሉ ሳስቶ እንደፈለጉ ሊሯሯጡ ችለዋል ፈረንሳዮች። የመጀመሪያው አጋማሽ ካለቀ በኋላ በባከነው ሁለት ደቂቃ ላይ ባስቲያን ሽቫይንሽታይገር በእጁ የነካት ኳስ ለፈረንሳይ ፍጹም ቅጣት ምት ተሰጥቶ አንቶኒ ግሪዝማን ድንቅ በሆነ ሁኔታ አግብቷል። ያ ራሱ ቡድኑ ላይ ትልቅ ተጽዕኖ ፈጥሯል። ምክንያቱም ብዙ ጊዜ ቀድሞ ያገባ የማሸነፍ እድሉ የበለጠ ይጨምራል ስለሚባል ማለት ነው እና ዋነኛው ችግሩ እሱ ነበር። እንግዲህ ለዋንጫ ሽሚያ ጓግቶ የነበረው የጀርመን ቡድን በፈረንሳይ መሸነፉ ያልተጠበቀ ቢሆንም የፈረንሳይ ቡድንም ቢሆን ከትናንትና በፊትም ባካሄዳቸው ግጥሚያዎች እየጠነከረ የመጣ ቡድን መሆኑ ይታወቃል። ትናንት የፈረንሳይን ቡድን ለድል ያበቃው ምንድነው ይባላል እንዳልሹ ነው። በጣም እየጠነከረ ነው የመጣው የፈረንሳይ ቡድን። በግል በጣም ጎበዞች ናቸው፣ ፈጣኖች ናቸው። በቡድንም ስታይ እንደ ቡድን የሚጫወቱት ጨዋታ በጣም የተቀናጀ ነው። ቀድሞ ማግባታቸው አንደኛው እድላቸው ነው። ሁለተኛ ደግሞ ማኑኤል ኖየር ያችን ኳስ ወይ በቡጢ ደልቆ ማውጣት ሲችል እንደሚይዛት ሆኖ ስለሆነ ነው ወረዳ ኳስ አይገባቸው። የጀርመን ተከላካይ ድክመት በቀላሉ እንዲያገቡ አድርጓቸዋል። ፈረንሳዮች ይከላከላሉ፣ ኳስ ሲያገኙ በፍጥነት ነው የሚሄዱት እና መልሶ የማጥቃት ብቃታቸው ጠንካራ ነበር። የጀርመን ድክመት ለፈረንሳዮች ጥንካሬ ትልቅ ነገር ሆነዋል። እድልም ደግሞ ከጀርመንም መራቁ አንድ ነገር ነው። ከጀርመን ቡድን ሽንፈት በኋላ ስለ ተጫዋቾቹ እና ስለ አሰልጣኛቸው የተለያዩ አስተያየቶች እየተሰነዘሩ ነው። አሁን በቡድን ውስጥ ያለው ስሜት ምንድን ነው የሚመስለው? እንግዲህ ቡድኑ በጣም አዝኗል። ግን ብዙ የስፖርት ተንታኞች ምንድን ነው የሚሉት፣ አንዳንድ ተጫዋቾች ለአዳዲስ ተጫዋቾች ቦታውን መልቀቅ አለባቸው እየተባለ ነው። ከተሰለፉት ውስጥ ለምሳሌ ብንመለከት አራቱ ከ30 እና 30 ዓመት በላይ ናቸው። ሉቃስ ፖዶልስኪ 31 ዓመቱ ነው። ባስቲያን ሽቫይንሽ ታይገር እንደዛው 31፣ ማሪዮ ጎሜስ 30፣ ማኑኤል ኑዌር 30 ናቸው። እና ብዙዎች ምንድን ነው የሚሉት፣ ባስቲያን ሽቫይንሽ ታይገር እና ሉካስ ፖዶልስኪ መውጣት አለባቸው እና ሌሎች ተጫዋቾች አዳዲስ መግባት አለባቸው እየተባለ ነው። አሰልጣኙም ሊለቁ ነው የሚል ጭምጭምታ ነበረ። በሚቀጥለው ከፊንላንድ ጋር በሚኖረው ጨዋታ ቡድኖትን ለማሰልጠን ይመጣሉ ወይ ተብሎ ነበር። ነሀሴ ሀያ አምስት ረቡ ነው ጨዋታው ምንድን ያሉት በጀርመንኛ ሽደንከማል ነው ያሉት ይመስለኛል ነው ያሉት እና ትንሽ ጥርጣሬ አለ። ግን በአጠቃላይ የጀርመን ቡድን እድል ርቀዋለች ማለት ይቻላል። ሲወጡ ግን መቶ መቶ ሺ ዩሮ ነው ተሰጥቷቸው የመጡት ቢሸነፉ ማለት ነው። አመሰግናለሁ ማንተጋፍቶት። እኔም አመሰግናለሁ ሂሩት።